በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሩ ወረዳ በነዋሪ ከተማ ከ20 ዓመት በላይ አገልግሎት ሲሰጥ በቆየ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን አጥቢያ ላይ የደቦ ጥቃት መድረሱንና ሶስት ምዕመናንም መጎዳታቸውን የቤተ ክርስቲያኒቱ ፕሬዝዳንት መጋቢኤል ማዋቂ ለአሜሪካ ድምፅ ገልጠዋል። በጥቃቱም ቤተ እምነቱ ሙሉ ለሙሉ ተቃጥሏል ነው የተባለው። በተጨማሪም በዚሁ ከተማና በአካባቢው ለሚገኘው ማህበረሰብ የነጻ ሕክምና አገልግሎት ለመስጠት ወደ ስፍራው ተጉዞ የነበሩ የአገር ውስጥና የውጭ ሀገር ሕክምና ቡድኖች በሕክምና እቃቸው ላይ ጉዳት እንደደረሰባቸው የወረዳው አስተዳዳሪ ተናግረዋል። አያይዘውም በንብረት ላይ እንጂ በሰው ላይ አንድም የደረሰ አደጋ የለም ነው ያሉት። ለጥቃቱ መነሻ ምክንያቱ ምን እንደሆነና ጉዳቱን ያደረሱት አካላት ለይተው ለሕግ ለማቅረብ የምርመራ ቡድን ተቋቁሞ በመጣራት ላይ ነው ሲሉም የወረዳው አስተዳዳሪ አቶ ተሾመ ተገኝ ለአሜሪካ ድምጽ ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች። የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን ፕሬዝዳንት መጋቢል ማዋቄ በሞረትና ጅሩ ወረዳ ነዋሪ ከተማ በቤተ ክርስቲያናቸው ላይ ትላንት ደረሰ ያሉትን ጥቃት ለአሜሪካ ድምጽ በስልክ ሲያስረዱ ለጥቃት የተዘጋጁ ሰዎች በድንገት የቤተ ክርስቲያኑን ግቢ ወረሩት ይላሉ። መጋቢት አንድ ሁለት ሺ አስራ ሁለት ማለት ነው በእኛ አቆጣጠር። በግምት ከቀኑ አስራ አንድ ሰዓት የሚሆኑበት ጊዜ የተወሰኑ ሰዎች እንደ ቡድን እንደ ህዝብ ተከማችተው በመወር ሙሉ ወንጌል ቤተ ክርስቲያን ግቢ ውስጥ በኃይል በነብናት በቤተ ክርስቲያን ውስጥ የነበሩ ሶስት ሰዎችን ደብድበው ጎድቶቸዋል፣ ጉዳት አደርሶባቸዋል። እነዚህ እንግዲህ ሶስቱ ሰዎች የቤተ ክርስቲያናችን አካላት አሁን ለከፍተኛ ሕክምና ወደ ደብረ ብርሃን ሪፈራል ሆስፒታል ተልኮ በሕክምና ላይ ይገኛሉ። እነዚህ በቡድን ገብቶ በቤተ ክርስቲያኒቱ ውስጥ ያሉትን እነዚህ የተገኙትን አባሎቻችንን ከመደብደብ አልፈው ቤተ ክርስቲያኒቱ ሙሉ በሙሉ አቃጥለዋል። ያ ምልኮ ቤቱን ሙሉ በሙሉ አቃጥለዋል። በቤተ ክርስቲያኗ ውስጥ የነበሩትን ከቃጠሎ የተረፉት አንዳንድ ቁሳቁሶችንም ደግሞ ሀብቶች በዛሬ ሁለት መጋቢት ሁለት ማለት ነው ተመላልሰው ወስደዋል ዘርፏል እና ተከፋፍለዋል። በዚህ ጊዜ እንግዲህ በቤተ ክርስቲያኖቱ ሌላ ግንባታ እየተጠቀ ነበረ፣ እነዚያን ግንባታዎችም አፍርሷል። ምእመኖቻችንም በየቦታው በየቤታቸው በፍርሀት ላይ ነው ያሉት፣ በጣም በከፍተኛ ጥረት ላይ እና በዚህ ወቅት ላይ እንግዲህ ከፍተኛ ጥቃት ሲያደርሱ በአካባቢ ያሉ ጸጥታ ሀይሎች ድርጊቱን ለማስቆም ምንም ያደረጉት ጥረት አልነበረም። ኃላፊነታቸውን አልተወጡም። ላቾቹ ድጋፍ እና ከላላ በመሆን ይሄ ሁሉ ጥፋት እንደደረሰ በቅሬታ ያቀርባሉ። ስለዚህ ያለው ንብረት ሙሉ በሙሉ ነው የወደመው። ምናልባት እንደሰማሁት ከሆነ ከአንድ ሚሊዮን ብር በላይ የሚገመት ንብረት ብቻ ወድማ ሰዎቹን በሕክምና ላይ ይገኛሉ ማለት ነው መጋቤ ይልማ መነሻው ምንድን ነው? ለደረሰው ጉዳት አካባቢው ሰው ግጭት ነበረ? በእምነቱ ተከታዮችና በአካባቢው ሰዎች መካከል ቀደም ሲል የደረሰ ግጭት ነበረ ወይስ ምንድን ነው መነሻ ምክንያቱ? መነሻ ምክንያቱ በውል አሁን የታወቀ ነገር የለም። ግን ቤተ ክርስቲያኔቱ ከሀያ ዓመት በላይ ነው እዛ የኖረችው አዲስ አይደለች። በህብረተሰብ ውስጥ ያለች ናት። በህብረተሰቡ ውስጥ በሰላም ስትንቀሳቀስ አስፈላጊ ማህበራዊ፣ መንፈሳዊ አገልግሎት ስትሰጥ የቆየች ናት። እንግዲህ በዚህ ጊዜ ኃይሉ ንቅናቄ ጋር ይሁን ሰዎች እንዴታ አድርጎ እንደገቡ እና በግን እንደሆኑ ነገር እስካሁን የተጣራ ነገር የለም። ነገር ግን እንደምንሰማው አንድ የሕክምና ቡድን በአካባቢው ላይ ከእስራኤል የመጡ የሕክምና ቡድኖች በጤና ጣቢያ ከኛ ቤተ ክርስቲያን ውጪ በሆነ ሕክምና እርዳታ ዝዘቱ ነበር። እነሱንም እንደዚህ ጉዳት አደርሶባቸው ድንኳኖቻቸውን እንዳፈረሱ እንደዚህ አይነት ነገር ነው የምንሰማው። ቤተ ክርስቲያኒቱ እነሱ ምንም ግንኙነት የላቸውም። እነዚህ ዛታ ሰጪ ሀኪሞች የተባሉትም ከኛ ቤተ ክርስቲያን ጋራ ምንም አይነት ግንኙነት የላቸውም። እነዚህ ሰዎች እንግዲህ ወይ ፕሮቴስታንት ሊሆኑ ይችላሉ፣ ወይ ሌላ የዚሽ ሃይማኖት ሊሆኑ ይችላሉ። ነገር ግን የእኛም ቤተ ክርስቲያን ለማቃጠል ከእነሱ ጋራ ምንም አይነት ግንኙነት የላቸውም። አንዳንዱ በቤተ ክርስቲያን ውስጥ እነሱ መጥቶ እንደዚህ ሲሰብኩ ምናምን የሚል ሐሰተኛ ወሬ እየተነዛ ነው ያለው። ሰዎቹ ሕክምና ሲሰጡ የነበሩት በጤና ካለ ውስጡ ነው። ከአካባቢ ባገኘ ነው መረጃ ለኛ ቤተ ክርስቲያን ከዛ ውጭ ነው ሰዎቹ ግን ተደራጅተው መጥቶ በቡድን ሆኖ ያጠቁት ቤተ ክርስቲያኑ ለብቻው ነው ያጠቁት እንጂ ከዚህ ጋር የተገናኘ ነገር የለም ምንም ይሄ ነው የሚባል የተደረሰበት ነገር የለም ምክንያቶቻችን ሁሉ በፍርሀት ከፍተኛ ውጥረት ነው ሌሎቹ እየዛቱባቸው የሚገኝበት ሁኔታ ነው ቤታቸው ዘግቶ ነው ያሉትና ምክንያቱ ይሄ ነው የሚል የተጨበጠ ነገር በዚህ ጊዜ አላገኘም መጋቤ ኤልማ እንዳሉትና ከሌላ የአካባቢው ነዋሪ ጠይቀን ባገኘነው መረጃ በአካባቢው የነጻ የሕክምና አገልግሎት ሊሰጥ የሄደ የሕክምና ቡድን በጤና ጣቢያው ለሶስት ቀናት የሕክምና አገልግሎት ሲሰጥ ቆይቷል። ለዚህ የሕክምና አገልግሎት የሚውል ድንኳን በመትከልም አገልግሎት ሲሰጥ ነበር። ነገር ግን ባልተፈቀደ ቦታ የሃይማኖት ስብከት በድንኳን ውስጥ ተካሂዷል ያሉ የሌላ እምነት ተከታዮች በደቦ ጥቃት ማድረሳቸውንና ድንኳኑን ማፈራረሳቸውን ነው ጋቤልማ የሚሉት ለጥቃት አድራሾቹ ቁጣ መነሻ ምክንያቱ ይህ ቢሆን እንኳን በህክምና ቡድኑና በቤተ ክርስቲያኒቱ መካከል ምንም ግንኙነት የለም ነው። በጉዳዩ ላይ ማብራሪያ እንዲሰጡን የወረዳውን አስተዳዳሪ አቶ ተሾመ ተገኝን ጠይቀን ነበር። ከዚሁ ጉዳይ ጋር በተያያዘ ከተዋቀረ አጣሪ ቡድን ኮሚቴ ጋር ስብሰባ ላይ መሆናቸውን ገልጸው መረጃ በሚገባ ከመጣራቱ በፊት ዝርዝር ጉዳይ ለመናገር ፈቃደኛ ሳይሆኑ ቀርተዋል። ነገር ግን በግርድፉ ከሰጡን መረጃ የደቦ ጥቃቱ ሲነሳ በከተማው እንደነበሩና መነሻው ምን እንደሆነ በማይታወቅ ሁኔታ ሴት፣ ወንድ፣ ወጣት አዛውንት ሳይል የከተማው ነዋሪ ሆብሎ መነሳቱን ተናግረዋል። በወቅቱም ለማረጋጋት ከፍተኛ ስራ እንደተሰራ ጠቁመዋል። በንብረት ላይም ጉዳት መድረሱን የሕክምና ቡድኑ የተከለው ድንኳንም መፈራረሱን ገልጸዋል። የፕሮቴስታንት ቤተ ክርስቲያን ብቻ ሳይሆን የጠፋው ከአንብ ከብል ተደርጎ የተሰራውን ጊዜያዊ ማደሪያ ድንኳንና ሸዶች ጭምር መቀዳደንና ማቃጠል ሁኔታዎች አሉ። እሱ ብቻ ላይ አይደለም የተወሰደ ሌሎችም ላይ እንደዚሁ በግፊት ገብቶ እርምጃ ለመውሰድ ጥረት ማድረግ ነበር። የጸጥታ ኃይሉም የመሳሰለውን እንደዚህ ጠንከር ብሎ እንቅስቃሴ ማድረግ ሲጀምር ነው መቆም የጀመረው እና ዛሬም ላይ የተወሰኑ ሙከራዎች ነበሩ። ጠዋት ላይ የጸጥታ ተቋሙ ጠንከር ብሎ እንቅስቃሴ ሲያደርግ ነው ጉዳዩ እንዲረግብና እንዲቆም የተደረገው እና የህክምና ቡድኑ የአንድ እምነት ተከታይ አይደለም ይላሉ እኛ የፕሮቴስታንትም አሉ ኦርቶዶክስም አሉ ውስጣቸው ህክምናውን የሚሰጡ ማለት ነው። አጣርተናል። የህክምና ቡድን ነው ህክምናውን የሚሰጠው። ይሄ ደግሞ የተውጣጣ ነው። ውጭ ማለ- የውጭ ዜጎች ያሉበት የሀገር ውስጥ ዜጎች ያሉበት የተውጣጣ ቡድን ፕሮቴስታንትም አለበት ኦርቶዶክስ አሉበት ያ አይነት ነገር ነው ያለው እንግዲህ ከአንድ ጫፍ ሃይማኖትን ፕሮቴስታንትን ለመጉዳት ነው ተብሎ ስድስት ያለ መረጃ እንዳነሰት እኒያም አይነት ነገር ስላለ የምርመራ ቡድኑ ካጣራ እና እውነታ የሆነ መረጃ ካገኘን በኋላ እውነታውን እንደምንሰጥ ጥሩ ነው ለስንት ቀን ሰጥቷል ይሄ ህክምና አገልግሎት ለስንት ቀን ቆይቷል ከተማ ውስጥ በእኛ አቆጣጠር በኢትዮጵያን አቆጣጠር በሀያ ቀ ስድስት ሁለት ሺ አስራ ሁለት ተጀመረ እስከ ሁለት ሺ አስራ ሁለት ለሶስት ቀን ያከል ተከታታይ ቆይቷል ምን አይነት ህክምና ነበር የሚሰጠው የጠቅላላ ህክምና አገልግሎት ነው የሚሰጡት በተለይ በተለይ ከአንገት በላይ የጥርስ ህክምና ጥርስን የማጠብ ጥርስን የመሙላት ጥርስን የመንቀል አይን፣ የቴቲክ ሰርጀሪ ስራ ነው የሚሰሩት። ሌሎችም ህክምና አገልግሎቶችም ጭምር ይሰጣሉ። የመነጽር በተለያዩ ደረጃ ያሉ የመነጽር ስጦታ አገልግሎትም ጭምር ነው ሲሰጥ የነበረው። ሌሎችም አገልግሎት ይሰጣሉ። ለምሳሌ የማህፀን ህክምና፣ የወሊድ አገልግሎትም ጭምር ሌሎችም ጭምር ይሰጣሉ። ስንት ነበሩ ቁጥራቸው? የህክምና ቡድኑ የህክምና ቡድኑ ከውጭ የመጡ ዜጎች አሜሪካዊያንና እስራኤላውያን የሚሆኑት አስራ ሰባት ናቸው። በኢትዮጵያ ዜጎች የሆኑት እነሱን በውል ቁጥሩ ከመቶ በላይ ይሆናሉ። ቁጥሩን በውል ማስቀመጥ አልችልም። አሁን የተጎዳ በሰው ደረጃ የተጎዳ ሰው አለ የሰው ህይወትም የጠፋ ነገር የለም። በአካል ጉዳትም የደረሰ ነገር ምንም ነገር የለም። የሰው ጭ ተርቅ ምንም የተነካ ነገር የለም። አይደለም ሰው አካል ስጋ ላይ ያረፈ ነገር ይቅርና፣ ሶስት ሰዎች ተጎድተው ሆስፒታል ተኝተዋል ብለውን ነበረ መጋቤ። ከውሸትም በላይ ውሸት መረጃ ነው ይሄ። በአጠቃላይ የህዝቡ ቁጣ እንዲቀሰቀስ ያደረገው ገፊ ምክንያት ምንድን ነው የሚሉትንና አጠቃላይ ሁኔታውን የሚተነትን መረጃ አጠናክረን ስንጨርስ ሙሉ መረጃ እንሰጣለን ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።